የዓለም ጤና ድርጅት ደብሊዎች የጤና ባለሙያዎች ቁጥራቸው ከሁለት መቶ ሚሊዮን በላይ ለሚደርስ በተለያዩ ሀገሮች ለሚገኙ ግርዛት ለተፈጸመባቸው ልጃገረዶች እና ሴቶች የአካልና የስነ አእምሮ ጤና ክብካቤ መስጠት የሚያስችል አዲስ መመሪያ ለመጀመሪያ ጊዜ አውጥተዋል። ሊሳ ሽላይን ጄኔቫ ከሚገኘው የዓለሙ ጤና ድርጅት ዋና መስሪያ ቤት ያጠናቀረችውን የዚህን ዘገባ ዝርዝር መስታወት አድረጋው ይዛ ቀርባለች። የዓለም የጤና ድርጅት በየዓመቱ እድሜያቸው ከ15 ዓመት በታች የሆኑ ወደ ሶስት ሚሊዮን የሚጠጉ ልጃገረዶችና ሴቶች ያለ ፍላጎታቸው ግርዛት እንደሚፈጸምባቸው ይፋ አድርጓል። ይህ ቁጥር ከዚህ ቀደም ከነበሩት ጋር ሲደመር ከ200 ሚሊዮን በላይ ልጃገረድ አገረድና ሴቶችን የድርጊቱ ሰለባዎች ያደርጋል። የሴት ልጅ ግርዛት በእስያና መካከለኛው ምስራቅን ጨምሮ በሰላሳ የአፍሪካ ሀገሮች በስፋት እየተፈጸመ ይገኛል። ቁጥሩ ከጊዜ ወደ ጊዜ እየጨመረ በመጣው ፍልሰተኛና ስደተኛ ምክንያትም በአውሮፓና ሰሜን አሜሪካም በግርዛት የተጎዱ ልጃገረዶችንና ሴቶችን ቁጥር አበራክቷል። የዓለም አቀፉ የጤና ድርጅት ደብሊዩ ኤችኦ የማህበረሰብ የስነ ልቦና ጤና ምርምር አስተባባሪ ሌል የሴት ልጅ ግርዛት የሚያስከትለው ህመምና ከፍተኛ የደም መፍሰስ ችግር እስከ ሞት እንደሚያደርስ አስረግጠው ተናግረዋል። በእርግዝናና በወሊድ ወቅት እናቲቱን ብቻ ሳይሆን በሚወለደው ህጻን ላይም ከፍተኛ ችግር ያመጣል። በወሊድ ወቅት የሚፈጠረውን ችግር በህክምና መቆጣጠር ካልተቻለም በሚወለደው ህጻን ህይወት ላይ ከፍተኛ አደጋ ነው የሚኖረው። ግርዛት የተፈጸመባቸው ልጃገረዶች እና ሴቶች ለመዳን ጊዜን የሚወስድ የስነ አእምሮ መታወክ፣ ጭንቀትና ያለመረጋጋት ችግር በከፍተኛ ሁኔታ ይደርስባቸዋል። ዓለም አቀፉ የጤና ድርጅት እንዳስታወቀው የጤና ባለሙያዎች የሴት ልጅ ግርዛት የደረሰባቸውን ልጃገረዶችና ሴቶች እንዴት መንከባከብ እንዳለባቸው በትክክል አልተረዱም። የጤና ተቋማቱ ውሳኔ ከእርግዝናና ከወሊድ ጋር ተያይዘው የሚመጡ የማህፀን ችግሮችን ማከምና መከላከል እንዲሁም በአእምሮ ጭንቀትና ድብታ የታወቁ ሴቶችን መርዳትን ይጨምራል። መመሪያው በተጨማሪም የሴቶችን ግርዛት ከህክምና ጋር የተያያዘ ማድረግንም ያስጠነቅቃል። የአለም አቀፉ የጤና ድርጅት የጤና ባለሙያ ዶሪስ ቹ እንዳሉት ዶክተሮች ከቤተሰብ የሚመጣውን የሴት ልጅ ግርዛት ፍላጎትን መከልከል አለባቸው። የሴት ልጅ ግርዛት ልናስወግደው የሚገባ ድርጊት ነው፣ የህክምና ህግም የሚቃረን ነው የሴት ልጅ ግርዛት በሕክምና ተቋማት የማይተገበር ከጥቅሙ ጉዳቱ እያመዘነ ተግባር ነው። እንደ ሕክምና አገልግሎት ሰጪነታችን ይህንን ማስቆም አለብን። የዓለም አቀፉ የጤና ድርጅት አዲሱ መመሪያ የሴት ልጅ ግርዛትን ለማስቆም ጎጂ ድርጊት እንደሆነና ከግርዛቱ ጋር በተያያዘ የሚደርሰውን የጤና ችግር በግልጽና በስፋት ለማስተማር ይረዳል።